ካሁን ድረስ ያለው የምርጫ ውጤት አሁን ስልጣን ላይ ያሉት ፕሬዚዳንቱ በአንድ ሚሊዮን የሚሆን ድምፅ እየመሩ እንደሆነ ነው የሚያሳዩት። አጠቃላይ ያገኙት ድምፅ እስካሁን ሀምሳ አራት በመቶ ነው። ተቃዋሚያቸው ደግሞ አርባ አራት በመቶ። የፕሬዚዳንት ኡሁሩ ኬንያታ ተፎካካሪ የተቃዋሚው ብሔራዊ ከፍተኛ ህብረት እጩ ራይላ ኦዲንጋ የድምፅ ቆጠራው ተጭበርብሯል በሚል ውጤቱን ማጠያየቃቸውን ሰምተናል። የተቃዋሚው ወገን እስካሁን ስለወጣው የምርጫ ውጤት ምን እያለ ነው? የምርጫ ውጤት በተመለከተ እንግዲህ አዳዲስ የኮምፒውተር ፕሮግራሞች ወደ ምርጫ ቦርዱ አጠቃላይ የመረጃ ስርዓት እንዲገቡ ተደርገው የምርጫ ውጤቱን እንዲዛባ አድርገውታል። በዚህ ምክንያትም በሁለቱ ተፎካካሪዎች መካከል የድምፅ ልዩነት እንዲፈጠር ተደርገዋል። አጠቃላይ የምርጫ ቦርዱ መረጃ ስርዓት በመረጃ ጠላፊዎች ተጠልፏል። ውጤቱ የተዛባ የሆነው ለዚህ ነው እና እስካሁን የወጣው ውጤት በሙሉ ከድምፅ መስጫ ጣቢያዎች ይገኝ አይገኝ እርግጠኛ መሆን የማይቻል ከየት እንደመጣ የማይታወቅ እንዲሁ የፈጠራ ቁጥሮች ናቸው። የጠቀሰ ያለው የተሰጡ ድምፆች በሙሉ የፈጠራ ውጤቶች ናቸው። በምንም ታምር ከመራጩ ድምጽ ጋር የሚገናኙ አይደሉም። ስለዚህ ውድቅ አድርገናቸዋል ባይ ነው። ይህንን ቅሬታውን ለአስመራጩ ኮሚሽን አሳውቋል የተቃዋሚ ወገን። ሌሊት ላይ የምርጫ ቦርዱ የራሱን መግለጫ ሰጥቶ ነበረ። የወጡ ያሉት ምርጫ ቦርዱ እያወጣቸው ያላቸው ውጤቶች ከድምፅ መስጫ ጣቢያዎች እና ከድምፅ መስጫ ክልሎች እየመጡ ያሉ ትክክለኛ መረጃዎች እንደሆነ እና ውጤቱንም አሳወቅ እንደሚቀጥል አሳወቀ። ከተወሰኑ ደቂቃዎች በኋላ ይህንን መግለጫ እንደማይቀበሉት ውጤቱ የፈጠራ ውጤት እንደሆነ ከድምፅ መስጫ ጣቢያዎች መምጣት የነበረባቸው ሁለት ቅጾች ቅጽ ሰላሳ አራት ኤ እና ሰላሳ አራት ቤ የሚባሉ ቅጾች እነሱ ሳይመጡ ሳይረጋገጡ ነው ውጤት እያሳወቀ ያለው እና እውነተኛ ትክክለኛ መረጃዎች የሚባሉት ደግሞ እነዚህ ከታች የሚመጡት ቅጾች ስለሆኑ እነሱ በሌሉበት ሁኔታ የወጣው ውጤት በሙሉ የፈጠራ ውጤት ነው፣ ውድቅ አድርገነዋል ብለው ከተወሰኑ ደቂቃዎች በኋላ መግለጫ ሰጡ። እስካሁንም ያለው ሁኔታ ውድቅ እንዳደረጉት እንዳለ ነው ያለው። እስካሁን ስለወጡት የምርጫ ውጤቶች የኬንያ ሕዝብ አስተያየት ምን ይመስላል? እንግዲህ የሕዝቡን ስሜት መረዳት የሚቻለው በመገናኛ ብዙሃን አማካኝነት ነው በአብዛኛው ያው በሚገለጸው ወደ ግጭት መምራት እንደሌለበት ምርጫ ቦርዱ ላይ አመኔታ ህዝቡ እንዳለው ምርጫ ቦርዱ የደረሱትን ውጤቶች ገልጾ እንዲጨርስና፣ እነዛ ውጤቶች ላይ ችግር አለ ቅሬታ አለኝ የሚል ሰው ደግሞ በፍርድ ቤት አማካኝነት ህቡ በሚፈቅደው መሰረት እንዲያስጨርስ የሚል አጠቃላይ የሆነ ገናን አመለካከት የሚንጸባረቀው እሱ ነው እንጂ ከአሁን በፊት እንደተባለው በስሜታዊነት ውጤት ውድቅ ስለተደረገ ብቻ ወደ ግርግር፣ ወደ ግጭት መምራት የለብንም። ህጋዊ መንገድ መፈታት መቻል አለበት። ለምርጫ ቦርዱ እድል ሊሰጠው ይገባል። አጠቃላይ ስርዓቱን ሙሉ መረጃዎች ከታች ያሉ መረጃዎች ደርሰውት እነሱን አጠናቅሮ እስኪጨርስ ድረስ እድል ሊሰጠው ይገባል። ከዛ በኋላ ቅሬታ ያለው በህጋዊ አግባብ በፍርድ ቤት ከሱ ሊያስጨርስ ይገባል የሚል ገናን አመለካከት ሲንጸባረቅ ይታያል። የፕሬዚደንታዊው ምርጫ የመጨረሻ ውጤት መቼ ይወጣል ተብሎ ይጠበቃል? የምርጫ ቦርዱ ውጤቱን ለማሳወቅ በህጉ መሰረት ሰባት ቀናት አሉት። አሁን ሁለተኛው ቀን ላይ ነው ገና ያለው እስካሁን ድረስ እያሳወቀ ያለው በፍጥነት ህዝቡ ብዙ ቀን እንዳይጠብቅ ለግልጽ አሰራር እንዲከተል ለማድረግ ነው እንጂ በመሰረቱ በህጉ ሰባት ቀን ይፈቀድለታል። አሁን እያደረገ ያለው በተቃዋሚዎች የቀረበውን መረጃ የተቀረበውን ውንጀላ አጣርቶ ከቅጾቹ ጋር አነሳስሮ ትክክለኛ መሆኑን ካወቀ በጥቂት ቀናት ውስጥ የሚያሳውቅበት ሁኔታ አለ። በጣም አመሰግናለሁ ፍቅረ ማርያም መኮንን።